የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሪኒ እና የሶስቱ የአውሮፓ ሀገሮች ማለት የፈረንሳይ፣ ጀርመንና ብሪታንያ የውጭ ጉዳይ ሚኒስትሮች ትናንት እዚህ ብራስልስ ከኢራኑ የውጭ ጉዳይ ሚኒስትር ሚስተር ሞሐመድ ጃቫል ዛሪፍ ጋር መክረው በመካከላቸው የተፈጠረው መግባባትና የደረሱበት ስምምነት አሜሪካ ስለወጣች ብቻ ሊፈርስ የማይችል መሆኑን በማስረገጥ ኢራን በዚህ በኩል ምንም አይነት ጥርጣሬ ሊያድርባት እንደማይገባ እንዳስታወቁ ተገልጿል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ወይዘሮ ፌዴሪካ ሞጎሮኒ ከስብሰባው በኋላ በሁሉም የስብሰባው ተሳታፊ ሚኒስትሮች ስም በሰጡት መግለጫ እንደገለጹትም ፈራሚ ሀገራቱ የፈረሙትን ውልና የገቡትን ቃል እንደሚያከብሩ በድጋሜ ያረጋግጠዋል፣ በመንግስታቱ ድርጅት የጸጥታው ምክር ቤት በሙሉ ድምፅ የጸደቀውንና የኒውክለር ጦር መሳሪያዎችን ለመቆጣጠር የሚያስችል ትልቅ የዲፕሎማሲ ድል የሆነውን የኢራንን የኒውክለር ስምምነት ተግባራዊ ለማድረግ የገባነውን ቃል በድጋሜ አድሰናል በማለት ያለውን ስምምነት አስታውቀዋል። ፕሬዝደንት ትራምፕ ስምምነቱን ያፈረሱት ኢራንን ከኒውክለር የጦር መሳሪያ ባለቤትነት አያግዳትም በሚል ሰበብ ሲሆን መንግስታቸው በኢራን ላይ ብቻ ሳይሆን ከኢራን ጋር በሚነግዱ መንግስታትና ኩባንያዎች ላይ ጭምር ማዕቀብ የሚጥል መሆኑን አስጠንቅቀዋል። በአንጻሩ የአውሮፓ ህብረትና ሌሎቹ የውሉ ፈራሚዎች ስምምነቱን በማክበር እና በመተግበር ኢራንን ብቻ ሳይሆን ከኢራን ጋር የሚነግዱና የኢኮኖሚ ትስስር ያላቸውን ወገኖች ሁሉ ስጋት እንዳይገባቸው ለማድረግ ጥረት የሚያደርጉ መሆኑን ወይዘሮ ሞገሮኒ በመግለጫቸው አስረድተዋል። ለዚህም ባለሙያዎቻቸው በጋራ በትጋት እየሰሩ መሆኑን በመጥቀስ ትኩረት የሚደረጉባቸው ጉዳዮችም ከኢራን ጋር ያለው የኢኮኖሚ ግንኙነት ስለሚጠናከርበት ከኢራን ጋር በአየር በምድርና በባህር ያለው ግንኙነት ተጠናክሮ ስለሚቀጥልበት የንግድና ኢንቨስትመንት እንቅስቃሴዎች ስለሚጠናከሩበትና ግልጽ የሆነ የሕግ መሠረት ያለው የንግድ እንቅስቃሴ ስለሚኖርበት ሁኔታና የመሳሰሉት እንደሆኑ አብራርተዋል። የኢራኑ የውጭ ጉዳይ ሚኒስትር ሚስተር መሐሙድ ጃዛል ዛሪፍ በበኩላቸው ከስብሰባው በኋላ በሰጡት አጭር አስተያየት ውጤቱ ወደፊት የሚታይ ቢሆንም ጥሩ ጅምሮች እየታዩ መሆኑን ሲገልጹ ሂደቱን ጀምረናል፣ በትክክለኛ አቅጣጫ ላይ ነን፣ በሚቀጥሉት ጥቂት ሳምንታት ከምንዳደርጋቸው ብዙ ይጠበቃል ብለዋል። ከኢራን ጋር የተደረገው ስምምነት መጠበቁና መተግበሩ በዓለማችን ያለውን የኒውክለር ጦር መሳሪያ ስጋትና የመካከለኛውን ምስራቅ ውጥረት በመቀነስ በኩል የራሱ የሆነ አስተዋጽኦ ከሚኖረው ባለፈ ለሁሉም ወገኖች ከፍተኛ የኢኮኖሚ ጥቅም እንደሚያስገኝ ነው የሚታመነው። ይህም ህብረቱ ውሉን እንዲያከብር ከሚያስገድዱት ምክንያቶች አንዱ መሆኑን አንድ የህብረቱ ዲፕሎማት ሲገልጹ፣ የአውሮፓ ህብረት በራሱና በብሔራዊ መንግስታት ህግ ይህን ውል እንዲያከብር ይገደዳል። ሁለተኛ የአውሮፓ ህብረትና የኢራን ኩባንያዎች ከስምምነቱ ተግባራዊነት የሚገኘውን የኢኮኖሚ ጥቅም በሚመለከት የተገባ ቃልም አለ በማለት የስምምነቱ ኢኮኖሚያዊ ጠቀሜታ ለኢራን ብቻ ሳይሆን ለአውሮፓውያንም ጭምር ነው ብለዋል። ይሁን እንጂ የፕሬዝዳንት ትራምፕ ውሳኔ የሚፈጥረው ችግር ቀላል እንዳልሆነ ነው የሚታመነው። በኢራን መዋለ ንዋይ ባላቸው ኩባንያዎችና ባለሀብቶች ላይ አሜሪካ የራሷን ማዕቀብ የምትጥል ከሆነ የንግዱን እንቅስቃሴ ማወኩና ሰላሙንም ማደፍረሱ አይቀርም የሚለው ስጋት እንዳለ ነው። የአውሮፓ ህብረት ግን ከኢራን ጋር ያለው ግብይት በኢሮ እንዲሆን ከሚወስደው እርምጃ በተጨማሪ አሜሪካ ቢያንስ ሌሎቹ አገሮች ስምምነቱን ለመተግበር የሚያደርጉትን ጥረት ከማሰናከል እንድትቆጠብ ዲፕሎማሲያዊ ግፊቱ እንደሚቀጥል የሚገመት ሲሆን የኢራን የኒውክለር ስምምነት ጉዳይም በቀጣዮቹ የህብረቱ የሚኒስትሮችና የመሪዎቹ ስብሰባዎች አይነተኛ አጀንዳ ሆኖ እንደሚቀጥል ነው የሚጠበቀው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ